በ50ዓ ዓመት ውስጥ ታይቶ የማይታወቅ የከፋ ድርቅ ባለፈው ዓመት የተጋፈጠችው ኢትዮጵያ በዚህ ዓመትም 8 ሚሊዮን 500,000 ዜጎቿ እርዳታ እንደሚያስፈልጋቸው ባለፈው ሳምንት ይፋ አድርጋለች። በተወሰኑ የሀገሪቱ ክፍሎች ከመጋቢት እስከ ግንቦት ወር ይጠበቅ የነበረው ዝናብ ዝቅተኛ መሆኑ አሊያም ጭራሽ መቅረቱ ጉዳዩን አሳሳቢ አድርጎታል። ከዚህ ቀደም ድርቅ ደጋግሞ የጎበኛቸው በደቡብና ደቡብ ምስራቅ አካባቢ ያሉ አርብቶ አደሮች በተለይ የህይወታቸው መደገፊያ አድርገው የሚቆጥሯቸው ከብቶቻቸው ሕልውና አስግቷቸዋል። የተባበሩት መንግስታት የምግብና እርሻ ድርጅት ፋኦ ባለፈው አርብ ባወጣው መግለጫ በእነዚህ አካባቢዎች ዝናብ በመጥፋቱ ምክንያት የተከሰተው ድርቅ የነበረውን ግጦሽና የውሃ ምንጮች አመናምኗል ብሏል። በዚህም ምክንያት በርካታ ከብቶች ለሕመም ተዳርገዋል አሊያም ሞተዋል ሲልም አስታውቋል። በተለይ ችግሩ በሶማሌ ክልል የጠና መሆኑን ገልጿል። ሮም ጣሊያን፣ በሚገኘው የፋኦ ዋና መስሪያ ቤት የድርቅ መቋቋሚያ ድጋፍ ክፍል ኃላፊ አቶ ሽኩሪ አመድ በኢትዮጵያ እርዳታ የሚያስፈልጋቸው ሰዎችን ብዛት በማነጻጸሪያነት በማንሳት ያብራራሉ። ከዚህ 8.5 ሚሊዮን 3.3 ሚሊዮኑ አርብቶ አደሩ አካባቢ ነው ይሄ ኒ አርባ ፐርሰንት ማለት ነው። ይሄ ካለው የህዝብ አሰፋፈር ካለው ደንሲቲ ጋራ ሲተያይ በጣም ትልቅ ቁጥር ነው። እዚህ በተለይ መጋቢት እናንትን ባለመዝነቡ ምክንያት በጣም ትልቁን እጅ እንዲይዝ ያደረገው የዚህ አርብቶ አደሮ አካባቢ ቁጥር መጨመር የዚህ የቀጥታ የአሁኑ ዝናብ አለመዝነብ ዋና ዝናባቸው አለመዝነብ ምክንያት የተከሰተ ነው። የአርብቶ አደሩ አካባቢ ከጎርጎሮሳዊ 2015 መጨረሻ ጀምሮ በኤልኒኞ የአየር መዛባት ተከስቶ ከነበረው ድርቅ ሙሉ ለሙሉ አለማገገሙ ለችግሩ መባባስ የራሱን አስተዋጽኦ ማበርከቱን ይናገራሉ። ሶስት ተከታታይ የዝናብ ጊዜ ወይም ሬንፎል ሲዝን ነው ፌይል ያደረገው ወይም ያልተከሰተው የእነኚህ የሶስቱ ዝናብ ጊዜዎች በትክክል አለመዝነብ መዛባት ወይም ጭርሱኑ አለመዝነቡ ያለውን የአርብቶ አደሩን የኑሮ ሁኔታ ሙሉ በሙሉ አናግቶታል። የተወሰኑ አካባቢ ኦልሬዲ ከብቶቻቸውን አጥተው በአንዳንድ ቦታዎች፣ እንዲሁም ቦታቸውን ለቀው የሄዱም ኤርሊ ማይግሬሽን ይባላል ቀድመው የወጡ ሰዎች አሉ። አቶ ሹክሪ እንደሚናገሩት በከብቶች ላይ እየደረሰ ያለው ጉዳት ወደ ሰውም እንዳይሻገር ትልቅ ጥረት እየተደረገ መሆኑን ይገልጻሉ። ሆኖም እስከ መጪው ጥቅምት ገፋ ሲልም እስከ ታህሳስ ድረስ የሚዘልቅ እርዳታ ለአርብቶ አደሮቹ ካልቀረበ ሕይወታቸው አደጋ ላይ ይወድቃል ይላሉ። ስሙ እንዳይጠቀስ የጠየቀ በሶማሌ ክልል ቆራይ አካባቢ የሚንቀሳቀስ የግብረ ሰናይ ድርጅት ሰራተኛ ለዶይቼ ቬለ እንደገለጸው አሁን የአካባቢው ሰዎች እርዳታ እያገኙ ቢሆንም የድርቁ ሁኔታ በዚሁ ከቀጠለ ግን አስጊ ነው ይላል። አሁን በቅርብ ጊዜ ከአንድ ሁለት ወር በፊት የተወሰነ ዝናብ ዘንቦ ነበረ። ያንን ዝናብ ኢፌክቲቭ አልነበረም ለሰዎቹ ብዙ ማለት እንደተጠበቀው አልሆነም ዝናቡ። አሁን ያሉበት አካባቢ አሁን ከብቶቹ ማለት ነው። በዚሁ በአንድ ወር ሁለት ወር አካባቢ ካልዘነበ ምናልባት ከብቶቹ ወደ ሊሞቱም ይችላሉ። ዝና በጣም አለ ያሰጋል በጣም ያሰጋል በአሁኑ ወቅት ለፋኦ አሳሳቢ የሆነው ባለፉት ሁለት ዓመታት በኢትዮጵያ የደረሰው የከብቶች እልቂት ድጋሜ በእነዚህ አካባቢዎች ማንዣበቡ ነው እንደ ፋኦ መግለጫ ከሆነ ባለፉት ሁለት ዓመት ብቻ ኢትዮጵያ በድርቅ ምክንያት ሁለት ሚሊየን የቤት እንስሳትን አታለች የእርዳታ ሠራተኛው አሁን በሶማሌ ክልል ያለውን የከብቶች ሁኔታ ሲገልጽ በቆራሄ ጀረር ዶሎ እና ነጎብ ዞኖች ድርቅ ከመበርታቱ የተነሳ ለከብቶች የማገገሚያ ማዕከላት እንደተዘጋጀላቸው ይናገራል። በእነዚህ ማዕከላት ውሃ በቦቴ እንደሚጓጓዝላቸው መኖም እንደሚቀርብላቸው ይገልጻል። እንዲህ አይነቱ እርዳታ ያልደረሰላቸው በርካታ ከብቶች ግን ባለፉት ወራት መሞታቸውን አመልክቷል። ፋኦ በቀጣዮቹ ሳምንታት በሚያደርገው ግምገማ በአሁኑ ድርቅ ምን ያህል ከብቶች እንደሞቱ እንደሚታወቅ አቶ ሽኩሪ ለዶይቼ በለ ተናግረዋል።